ኤስ ቢ ኤስ ሬዲዮ ወደ ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናስቀድማለን። ቪክቶሪያ በኮቪድ-19 አስባብ የጣለችውን ገደቦች አላላች። የፌዴራል ተቃዋሚ ቡድን መሪ የአውስትሬልያን መጣኔ ሀብት ዳግም ለመቀየስ የኮሮና ቫይረስ ቀውስ መልካም አጋጣሚ ነው አሉ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የቪክቶሪያ ፕሬሚየር አንድሩስ ከዚህ ሳምንት ጀምሮ የኮሮና ቫይረስ ገደቦች ቢረግቡም ነዋሪዎች ሊዘናጉ እንደማይገባ አሳሰቡ። በላላው ገደብ መሠረት ቪክቶሪያውያን ከረቡዕ ሜይ 13 ጀምሮ ቤታቸው ውስጥ እስከ አምስት ጎብኚዎች ድረስ ተቀብለው ማስተናገድ ይችላሉ። ከቤት ውጭ የመዝናኛ እንቅስቃሴዎች አካላዊ ርቀታቸውን እስከጠበቁ ድረስ እስከ አስር ሰዎች አንድ ላይ መታደም ይፈቀድላቸዋል። የአስር ሰዎች ከቤት ውጭ የመታደም ቁጥር ሰርጎችንም ይመለከታል። ለቤት ውስጥ የቀብር ሥነ ሥርዓት 20 ከቤት ውጪ ለሚካሄድ የቀብር ሥነ ሥርዓት ሰላሳ ሰዎች ሊሰባሰቡ ይችላሉ። ይሁንና አቶ አንድሩስ የገደቦቹ መርገብ ለዝንጉነት ሰበብ ሊሆኑ እንደማይገባ ሲያሳስቡ፣ ያ ማለት በእያንዳንዱ ሰው ቤት በየምሽቱ የራት ግብዣ ጥሪ ማለት አይደለም። ግንዛቤያችንን መጠቀም አለብን። ይህ ገና ያበቃ ጉዳይ አይደለም። ይህ በጣሙን ጠቃሚ የሆኑት የደህንነት የጥንቃቄና ተገቢነት የመጀመሪያው ደረጃ ነው ብለዋል። የቪክቶሪያ መንግሥት ትምህርት ቤቶችን አስመልክቶ ዝርዝር መመሪያዎችን በዚህ ሳምንት መጨረሻ ግድም ይፋ ያደርጋል። ይሁንና የተቃዋሚ ቡድን መሪ ማይክል ኦብራይን መግለጫው እስከዚያ መቆየት እንደሌለበት ሲናገሩ መሀል ላይ ክፍተትን እየተመለከትን ነው እንዲያ ነው የእኛ ልጆች ወደ ትምህርት ቤት የሚመለሱት። ሚሊየን የቪክቶሪያን ተማሪዎችና ወላጆች ልጆቻቸው መቼ ወደ ትምህርት ቤት እንደሚመለሱና ተገቢውን ትምህርት እንደሚቀስሙ ከፕሪሚየሩ በዛሬ ዕለት ለማወቅ ይሻሉ በማለት ዝርዝሩን ለማወቅ እስከ ሳምንት መጨረሻ መቆየት አይገባም ሲሉ ተችተዋል። የተቃዋሚው ቡድን መሪ አንቶኒ አልቤኒዚ የኮሮና ቫይረስ ቀውስን የአውስትሬሊያን ምጣኔ ሀብት ለመቀየስ በአንድ ትውልድ የሚገጥ አንድ ዕድል መሆኑን ገለጡ። የአልቤኒዚ አታይ የፈነጠቀው ዲሎይት አክሰስ ኢኮኖሚክስ ወረርሽኙ የአውስትሬሊያን 43 ቢሊዮን ዶላርስ በዚህ የፋይናንስ ዓመት ለጉድለት እንደሚዳርግ ይፋ ማድረግን ተከትሎ ነው። አቶ አልቤኒዚ ምጣኔ ሀብቱን በአዲስ መልክ ለመቅረጽ የመንግሥት ኤጀንሲዎችን ማከፋፈል፣ የፋብሪካ ኢንዱስትሪን መልሶ ማቋቋምና የመሠረተ ልማት መዋለ ንዋይን መጨመር እንደሚያስፈልግ አመላክተዋል። አያይዘውም የፌዴራል መንግስቱ ግልጋሎቶችን መቀነስ፣ የደሞዝ እድገትን መግታትና የሥራ ዋስትናን አሳንሶ ወደ ማየት የድሮ ልማዶቹ እንዳይመለስ ከወዲሁ አስጠንቅቀዋል። ይህ በእንዲህ እንዳለም የፌዴራል መንግስቱ ገደቦች ላልተው የምጣኔ ሀብት እንቅስቃሴዎች ሲጀምሩ የመቶ 30 ቢሊየን የደሞዝ ድጎማ ዕቅዱን ለመለወጥ እያሰበ ነው። ይሁንና በተቃራኒው ሌበር የስራ ጠባቂ ፕሮግራም እንዲራዘም ይጠይቃል። ጠቅላይ ሚኒስትር ስኮት ሞሪሰን በቅዳቸው ላይ ከሴፕቴምበር በፊት ለውጥ እንደማይኖር ገልጠዋል። ዜናዎቹን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ቪክቶሪያ በኮቪድ-19 አስባብ የጣለችውን ገደቦች አላላች። የፌዴራል ተቃዋሚ ቡድን መሪው የአውስትራሊያን ምጣኔ ሀብት ዳግም ለመቀየስ የኮሮና ቫይረስ ቀውስ መልካም አጋጣሚ ነው አሉ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።